ይህ ፕሮግራም የተሳካው በጆይስ ሚየር ሚኒስትሪ ጓደኞችና ባልደረቦች ነው። ብዙ አትገረሙ፣ እንደዚህ አትበሉ። ይህ ለምን እኔ ላይ እየተከሰተ እንዳለ ለማወቅ አልቻልኩም። በእርግጥ ለምን አይከሰትም? ሌሎች ሰዎች ላይ ይከሰታል። እነሱ ላይ ሲከሰት አትደነግጡም አይደል? በየቀኑ ጸልዩ። መንፈስ ቅዱስ ሙላኝ፣ በመንፈስ ቅዱስ ኃይልህ እንደገና አጥምቀኝ በሉት። አሁን በመንፈስ ቅዱስ አማካኝነት በቤተ ክርስቲያን ውስጥ በደንብ የማናወራቸው ትላልቅ ስጦታዎች አሉ። ታምራዊ የኃይል ድጋፍ የመንፈስ ቅዱስ ኃይል ማግኘት አያስፈልገኝም ብላችሁ የምታስቡ ከሆነ እናንተ ከሌሎች የበለጠ ብሩህ አይደላችሁም ማለት ነው። ምክንያቱም የበለጠ ኃይል ባገኛችሁ ቁጥር ህይወታችሁ የበለጠ ቀላል ይሆናል። ስለዚህ ስጦታዎች ሰምታችሁ የማታውቁ ከሆነ በዚህ ዓመት በሆነ ጊዜ ላይ ስለ እሱ ለማስተማር ያዘጋጀው ትምህርት አለ። የጥበብ ቃል ማለት በሆነ አስቸጋሪ ሁኔታ ምን ማድረግ እንዳለባችሁ እንኳን ሳታውቁ ማድረግ ያለባችሁ ነገር ነው። የእውቀት ቃል ደግሞ ብዙ ሰዎች ስትሰብኪ የተናገርሽውን ሁሉ እንዴት መናገር እንደቻልሽ ማመን አልቻልኩም የምትናገር እንዴት ታውቂያለሽ ይሉኛል። የመንፈስ ቅዱስ ስጦታ በውስጣችሁ ስራውን ያከናውናል። እናንተ መንፈስ ቅዱስ እየሰራ እንደሆነ አታውቁም። የሚያደርገውም ለጥሩ ነገርና ለሁላችንም ጥቅም ነው። እናንተ ምን ማድረግ እንደምችል ብላችሁ እንድትኮሩ አይደለም፣ ሰዎችን ለመርዳት ነው። እግዚአብሔር ሰዎችን መርዳት ይወዳል። መንፈስ ቅዱስን ማስተዋል አንድ ሰው ችግር ውስጥ እንዳለ መረዳት፣ የማይሆኑ ነገሮችን ከማድረግ አይሆንም ማለት መቻል። አይሆንም በመጀመሪያ በደንብ ላጠና እፈልጋለሁ። አሜን። አንዳንዶቻችሁ ሴቶች ከተወሰኑ ወንዶች ችግሮች ያጋጥሟቸዋል። የተወሰነ ጥንቃቄ እንኳን ማድረግ ብችሉ ኖሮ ስትጀምሩ ታውቁት ነበር። እናንተ ግን ብቸኛ ነበራችሁ። ከማንም ሰው ጋር መሆን የማትችሉ ስለሚመስላችሁ እኔ ልቀይረው እችላለሁ። አትቀይሩትም፣ እመኑኝ። ሁሌም ከሚያሳዝናችሁ ሰው ጋር ከመሆን ብቻችሁን መሆን አስር እጥፍ የተሻለ ነው። ደግሞ ተአምራት አሉ እና የፈውስ ስጦታዎች የእምነት ስጦታዎች በልሳን መናገር የልሳን መገለጥ እና ትንቢቶች የልሳን ተናጋሪ ነሽ ብላችሁ እያሰባችሁ ይሆናል። ሜብል መሄድ ይኖርብናል። አንድ አይነት አቋም ሊኖራችሁ ይችላል፣ ግን የተዘጋ አቋም አይኖራችሁ እግዚአብሔር ያለው አንድ ነገር ካለ እናንተ ሊኖራችሁ ይችላል። ከሌላችሁ ደግሞ እንዲህ በሉት፣ እግዚአብሔር ወይ ስለ እሱ ማወቅ እፈልጋለሁ። ጥሩ መጽሐፍ ግዙና አንብቡ። መጽሐፍ ቅዱስ ስለ እሱ ምን እንደሚናገር ተመልከቱ። ብዙ ጊዜ ሰዎች ሊያስተምሩ ካላቸውና ከሌላቸው ነገር በመነሳት ነው። ነገር ግን አንዳንድ ጓደኞቻችሁ እነዚህን ነገሮች ከዚህ በፊት አይተው አያውቁም። መጽሐፍ ቅዱስ ላይ የለም ማለት አይደለም። እናም እግዚአብሔር ለእናንተ መስጠት የሚፈልገውን በሙሉ መሻት አለባችሁ። ከዛሬ ጠዋት ጀምሮ የጸሎት ሕይወታችሁን የተለየ ሊሆን ይችላል። በመንፈስ ቅዱስ ሙላኝ። በዙሪያዬ ላይ ምንም አይነት ነገር ቢከሰት ራሴን መግዛት እንድችል ጥንካሬውን ስጠኝ። በመንፈስ ስጦታ ተጠቀምብኝ። ተማራቸው፣ ጥራቸው። የጥበብ ቃላት፣ የእውቀት ቃላት፣ የመንፈስ ቅዱስ አስተውሎ፣ የእምነት ስጦታ፣ ልሳን፣ ትንቢት፣ መተርጎም፣ ፈውስ፣ ታምራት ተጠቀምብኝ። እግዚአብሔር ሆይ ማየት እፈልጋለሁ። እየሰማችሁኝ ነው? ስለዚህ ከጸሎታችሁ ስለ ራሳችሁ ምን ያህል ትጸልያላችሁ? ምን ያህሉስ በትክክል ስለሚያስፈልጋችሁ ነገሮች ናቸው። የምነግራችሁ ነገር ቢኖር የመንፈስ ቅዱስ ጥንካሬ ያስፈልገናል። ከትልቅ ቤት የበለጠ፣ ከትዳር የበለጠ ወይም ከስራ እድገት የበለጠ ትክክለኛ ህይወታችሁ ያለው እሱ ለመንፈሳዊ ህይወታችን ለመስጠት የሚፈልጋቸው ነገሮች ላይ ነው። እግዚአብሔር ጽናትን ያደንቃል። እናንተ ምናልባትም መስማት የማትፈልጉትን ግን የሚያስፈልጋችሁን ነገር ልንገራችሁ። ክርስቲያን መሆን ማለት በእሁድ ከሰዓት ላይ እንደ መናፈስ አድርጋችሁ የምታዩት ከሆነ ያላሰባችሁት ነገር ያጋጠማቸዋል። ምክንያቱም ሰይጣን ይጠላቸዋል። እናም ምንጊዜም በተለይም በሆነ ነገር ላይ ወደፊት እያደጋችሁ እንደሆነ፣ መጽሐፍ ማንበብ ብትጀምሩ፣ ወደ ቤተ ክርስቲያን ለመሄድ ብትወስኑ፣ የመጽሐፍ ቅዱስ ጥናት ብታስቡ፣ በየቀኑ ለመጸለይ ብትወስኑ፣ ብዙ ሰዎችን ለመርዳት ብትወስኑ፣ ለሌሎች ለመስጠት ብትወስኑ፣ ምንጊዜም ወደ ትክክለኛው አቅጣጫ ስትራመዱ፣ ሰይጣን ወደ እናንተ በመቅረብ ወደ ኋላ ሊገፋችሁ ይጥራል። ታላቁን የእምነት ተጋድሎ ለመዋጋት መዘጋጀት አለባችሁ። ሦስት ጥቅሶችን ለእናንተ ለማሳየት እፈልጋለሁ። አንደኛ ቆሮንጦስ 16 9 ስራ የሞላበት ትልቅ በር ተከፍቶልኛልና፣ በኤፌሶን ያለ ታላቅ እድል፣ ተቃዋሚዎችም ብዙ ናቸው። ሹፌራችን ጥሪ ይደርሰዋል እና የሆነ ፍርስራሽ በሆነ ቦታ ለትራፊኩም በሙሉ በሚገርም ሁኔታ ተጨናንቋል። እና እኔም በእርግጥም አዋልኩ። በትክክል ለሆቴል ክፍላችሁ ይህንን የቁልፍ ካርድ ይሰጣቸዋል። እና እኛ ከቡድን አራት አምስት ሰዎች ለተለያዩ ክፍሎች የሚሆኑ ቁልፎች ይዘዋል ሁሉም አይሰሩም ነበር አዎ በትክክል ለምን መደነቃችሁን አታቁሙም ማለቴ አቁሙት ይሄ ለምን እኔ ላይ እየተፈጠረ እንዳለ ማወቅ አልቻልኩም ዝም ብላችሁ ሳቁና፣ በትክክል አዎ በሉ። ነገር ግን ትንሽ መልእክት ልስጥ። ሰይጣን፣ እኔ ተስፋ አልቆርጥም፣ አላቆምም፣ ተስፋ አልቆርጥም። ወደ ሮሜ ሰዎች 12 12 በተስፋ ደስ ይበላችሁ ይላል። በክርስቶስ ባለን መተማመን ምክንያት በመከራ ታገሱ፣ በተስፋ ደስ ይበላችሁ ይላል። በጸሎት ጽኑ። በተደጋጋሚ ጥበብን፣ ድጋፍንና ጥንካሬን እሹ። ችግሮቻችሁ እንዲጠፉ አይደለም የምትጸልዩት። እንዳልኩት እግዚአብሔር ችግሮቻችን እንዲፈታ እንጠይቀዋለን። ሰዎች ስለሆንን መጠየቃችን አይቀርም። ነገር ግን ከሁሉም ማስቀደም ያለባቸው ያ አይደለም የእውነት በሁለተኛ ዜና መዋል ጌታ ለኢዮሳፍጥ ሲነግረው ውጊያው የእኔ ነው፣ እያንተ አይደለም። ተመልሳችሁ ሄዳችሁ ብታጠኑት ኢዮሳፍጥ ችግሮቹን ወደ እግዚአብሔር ሲያቀርባቸው ስለ ብዙ ነገሮች ለእግዚአብሔር ነገረው እና ችግሮቹ እንደ ትንሽ ነገር ቀለል አድርጎ ነበር። የተቀረው ጸሎትና ውዳሴ ነበር፣ እግዚአብሔር ምን ያህል ታላቅ እንደሆነና ምን ያህል ቃል ኪዳኑ እንደሚጠብቅ በነገራችን ላይ አስራሁለት የተለያዩ ቡድኖች ሊገሉን እየፈለጉን ነው፣ በዛ ልትረዳን ትችላለን። እየሰማችሁ ነው? በጣም ጥሩ። አንድ ተጨማሪ ጥቅስ ደግሞ በኢያቆብ አንድ አስራ ሁለት ላይ በፈተና የሚጸና ሰው የተባረከ ነው። የእግዚአብሔር በረከት በጣም የተለየ ነው። እግዚአብሔር የሚወደው ሰው ፈተናን የሚቋቋምና በችግሮች የሚጸና ነው። ፈተናውን ሲያልፍና እግዚአብሔር ለሚወዱት የሰጠውን ተስፋ የሕይወትን አክሊል ያገኛል። አሁን ስንቶቻችሁ ጥሩ የሆነ ምስክርነት ያስደስታቸዋል? ቴስቲሞኒ የሚባለው ቃል ቴስት በሚለው ቃል እንደሚጀመር አስተውላችሁ ታውቃላችሁ? ሁሉም ነገር ሲያበቃ ቴስቲሞኒ ነው የሚኖራችሁ ወይስ ሞኒ ብቻ ነው የሚኖራችሁ? አዎ፣ ብዙ አትገረሙ። ይሄ ለምን እኔ ላይ እየተከሰተ እንዳለ ለማወቅ አልቻልኩም አትበሉ። ለምን አይከሰትም? ሌሎች ሰዎች ላይ ይከሰታል። እነሱ ላይ ሲከሰት አትደነግጡም አይደል? እሺ፣ ስለ ጸሎት ጽናት ሌላ ተምሳሌት አለ። ሉቃስ 18 ኢየሱስ ለደቀ መዛሙርቶቹ በምሳሌ እያስረዳቸው ነበር፣ ሁልጊዜም እንዲጸልዩና ተስፋ ቆርጠው እምነታቸው እንዳያጡ በአንዲት ከተማ የሚኖር እግዚአብሔርን የማይፈራ ሰውና የማያከብር አንድ ዳኛ ነበረ። በዚያችው ከተማ የምትኖር አንዲት መበለት ነበረች። እርሷ ከባለጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይቺ መበለት ስለምትጨቀጭቀኝ እፈርድላታለሁ፣ ሕጋዊ ድጋፍ አደርግላታለሁ። እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን ከመጠን በላይ ይላቸዋልን? ላይላቸዋልን እላቸዋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? ኢየሱስ ተመልሶ ሲመጣ ምንድን ነው የሚፈልገው? በጥንካሬ ቆማችሁ ሊያገኛችሁ ይፈልጋል። እስከ መጨረሻው ድረስ ቆራጥ እንድትሆኑ ይፈልጋል። ክርስቶስ በመስቀል ላይ ሞቶ ሊሰጣችሁ የፈለገውን ሕይወት እንድትኖሩ እና ሰዎች እንድትረዱ ይፈልጋል። እስከዛ ድረስ አ መጽናት ለ12 ዓመታት ሙሉ ታማችሁ ከነበረ መጸለያችሁን ቀጥሉ። አንድ ነገር ለረዥም ጊዜ ስለሚወስድ ተስፋ እንዳትቆርጡ። እኔም ተስፋ አልቆርጥም ብለው አለው። በቃል ተናግረኸኛል፣ ተስፋ አልቆርጥም። ይሄ ለምን እንደሚከሰት አላውቅም። ልትነግረኝ ከፈለግ ማወቅ እፈልጋለሁ። እግዚአብሔር ብዙ ነገሮችን አይነግረንም። ነገር ግን አላቆምም፣ ተስፋ አልቆርጥም። ዛሬ ማታ የምናገረው እንድትረሱ አልፈልግም። ጠንካራ እንድትሆኑና ለረዥም ጊዜ እንድታገለግሉ ነገሮች እንድታሸንፉ የእግዚአብሔር ቃል ከሆነ ሌሎች ሰዎች ሊኖራቸው ከቻለ እናንተም ይኖራቸዋል። ሰማችሁ? ሌሎች ሰዎች ሊኖራቸው ከቻለ እናንተም ሊኖራችሁ ይችላል። እናንተ ከሌሎቻችን ያነሳችሁ አይደላችሁም። ማናችንም እግዚአብሔር እንዲያደርግልን መጠየቅ አይገባንም። እነዚህ ምሳሌዎች አስደናቂ ይመስሉኛ። እኛ እንድንረብሸው እየጋበዘን ነው። በሉ እስቲ እኔን ለመረበሽ ከቻላችሁ ሞክሩ። ቀጥሉ ቀጥሉ ቀጥሉ። እኔ በመጨረሻ እስካደርግላችሁ ድረስ ስለ ሎጥ አስታውሱ። ሰዶም ውስጥ እግዚአብሔር ቦታውን አጠፈዋለሁ ሲል፣ ኃጢአታቸውም እጅግ ከብዳለችና፣ አብርሃምም በድፍረት ወደ እግዚአብሔር ቀረበና አምስት የጻድቃንን ማግኘት ብችል። በመጀመሪያ የጀመረው በሀምሳ ነበር እግዚአብሔርም አዎ፣ ሀምሳ ሰው ካለ እምርሃለው አለ። አስር ጻርቃን ብቻ ባገኝስ ጥሩ አስር ጻርቃን ካሉ እምርሃ አለው። ለመጨረሻ ጊዜ ልጠይቀ አምስት ጻርቃን ብቻ ባገኝስ እያልኩ ያለሁት ገብቷቸዋል። በየጊዜው የጻርቃኑ ቁጥር እያቀረበ እያቀረበ እያቀረበ መጣ። ሰዎቹን እንዲያጠፋቸው አልፈለገም ነበር። ስለዚህ ያሉትን ሰዎች በማየት ቁጥሩ እየቀነሰ መጣ። ስለ እግዚአብሔር ይህ ነገር ምን እንደሆነ አላውቅም፣ እጅ ላለመስጠት ስንሞክር ደስ ይለዋል። ለምን እንደሆነ ታውቃላችሁ? ምክንያቱም እንደዛ ስናደርግ ቃልህ እውነተኛ እንደሆነ አውቃለሁ። አንተ ጥሩ እንደሆንክ አምናለሁ። አንተ እኔ ላይ መጥፎ ነገር እንደማትመኝ አውቃለሁ። ጠላቴ እየተፈታተነኝ ነው እና ጸሎት ኃይል እንዳለው አምናለሁ። በዳንኤል መጽሐፍ ላይ ዳንኤል ለ21 ቀናት ሲጾም ሲጸልይ ታስታውሳላችሁ። ለሆነ ነገር መልስ ፈልጎ ነበር። መልሱ በመጨረሻ ሲመጣም መጸላይ ከጀመረበት ጊዜ ጀምሮ ከመልሱ ጋር መልአክ ወደ እርሱ ልኮ እንደነበር ነግሮታል። ነገር ግን ያንን ግዛት ይመራ የነበረው ጨካይ ንጉሥ እግዚአብሔር ሚካኤልን ልኮ ሥራውን እስኪፈጽም ድረስ መልአኩንም ሲፈታተነው ነበር። እግዚአብሔር እንዲረዳችሁ የሆነ ሰው ይልክና፣ እናም ሰይጣን ያንን ሰው ለመፈተን ከሞከረ በጸሎታችሁ ጽኑ። እግዚአብሔርም ተጨማሪ እርዳታ ይልካል። የጠነከረ እርዳታ ይመጣል። ለተወሰነ ጊዜ አልመለሰላትም ነበር። ነገር ግን ቆይቶ እንዲህ አለ፣ እግዚአብሔርን ባልፈራና ሰዎችን ባላከብር ይህቺ ሴት የምትፈልገውን እስካልሰጠኋት ድረስ አትተወኝም። የቃለ አወቃቀርና በተምሳሌቶች ላይ ያለው ፉቺ በእኩለ ሌሊት ላይ ካለው ተምሳሌት ጋር ተቀራራቢነት አለው። ዳኛው ትክክለኛ ፈራጅ አልነበረም፣ ግን መበለቷ ማስቸገሯንና እና መወትወቷን አላቆረጠችም እስኪሰጣት ድረስ። ኢየሱስ እየተጠቀመ ያለው ይህ መርም የሚገርም ነው። ማለትም ሰዎችን መጎትጎት ከቻልን በመጨረሻም ያሸንፋሉ። እነሱ መጥፎ ሰዎች ናቸው፣ ነገር ግን እኔ ፍጹም ፈጣሪ ነኝ። እና በቀላሉ የምትሸነፉ ከሆነ ምን እንዲፈጠር ትጠብቃላችሁ? አይደል እንዴ? የምናገረው እየገባችሁ ነው? በሉቃስ 11 ላይ ስለተጠቀሰው የእኩለ ሌሊት ጓደኛ፣ የሚገርመው እየጠየቀ የነበረው ስለ እሱ እንኳን አልነበረም፤ ለሌላ ሰው ነበር እየጠየቀ የነበረው። ስለዚህ እንደገና ልጠይቃችሁ፣ ከምትጸልዩት ውስጥ ምን ያህል ስለ ራሳችሁና ስለ ሌሎች ሰዎች ትጸልያላችሁ? ምን ያህል ጽናት አላችሁ? እኔ ብዙ ነገሮችን አይቻለሁ። ስለ ሰዎች እጸል ያለው በደንብ የማውቋት ጓደኛዬ በጸና ታማ ነበር። ለሶስት ዓመታት ያክል አብዛኛውን ጊዜ በጣም ታማ ነበር። ሁል ጊዜ ጧት ጧት እጸሊላት ነበር። አሁን 80% ያህል አገግማለች ማለት ይቻላል። ቀጥሉበት፣ ቀጥሉበት፣ ቀጥሉበት፣ ቀጥሉበት፣ ቀጥሉበት። ስለ አንድ ሰው ማንነት ከሚጸልዩት ጸሎት ብዙ መናገር ይቻላል። እነዚህ ሁለቱ ተምሳሌቶችና ወደ ቤተ መቅደስ ወጥተው ስለ ጸለዩት ሁለት ሰዎች አሁን ቀጥዬ የምነግራችሁ ተምሳሌት ራሳችንን መልሰን ለማየት እድል ይሰጡናል። ጥያቄ ልጠይቃችሁ። ነገሮች ሳይመቻችሁ ሲቀሩ ምን ያህል ታማርራላችሁ? ፈገግ እያልኩ ነው። ከመካከላችን አንዳችን አንድ ቀን በሙሉ ሳናማርር ካሳለፍን በጣም ትልቅ ታምራት ነው የሚሆነው። በቅርቡ ለልጄ እንደዚህ አልኳት። ልጆቼ አስቂኝ እንደሆንክ እንደሚያስቡ ታውቃለች። በተለይ እድሜ እየገፋ ሲሄድ እናም እድሜያችሁ እየገፋ ሲሄድ ከሁሉ የበለጠ ነጻነት የሚሰማችሁ ይመስለኛል። ብዙ ነገሮችን ብታደርጉ እንኳን ማንም ጠያቂ የለባችሁም። ለምሳሌ እንደማታውቁ ማስመሰል ትችላላችሁ። በቅርቡ ለልጄ እንደዚህ አልኳት፣ ስለ ራሴ ያስተዋልኩት ምን እንደሆነ ታውቂያለሽ? እኔ ምቾት የሚነሳ ነገር አይመቸኝም አልኳት። እሷም ሳቀችና፣ ሌሎቻችን እሱን በደንብ እናውቃለን ያወቅሻ ሁኖ አለችኝ። ሲቀዘቅዝ ማጉረምረም፣ ሲሞቅ ማጉረምረም፣ መቀመጫው ካልተመቸን ማጉረምረም። ለአርባ ሁለት ዓመታት እዚህ ላይ ነበርኩ። አይ ዊ ሁላችንም ራሳችንን ማየት ይኖርብናል። አሜን። እግዚአብሔር የፈለጋችሁትን ነገር ሳይሰጣችሁ ቅር ይላችኋል። እግዚአብሔር ሌላ ነገር ሲሰጣችሁ እንዴት ነው የምትቀበሉት? የምትፈልጉትንም ሳታገኙ ስትቀሩ ሰዎች ሲቀበሉ ከምትፈልጉት የበለጠ እንደማያስፈልጋቸው እርግጠኛ ናት። ኦ ያ የስጋ ምኞት ነው። ሌላው ምሳሌ በሉቃስ ወንጌል 18፥9 ጀምሮ ዛሬ እኔ እኔ ለሚለው ትውልድ ትምህርት ይሆናል። በተደጋጋሚ የጠየቀችው መበለት ደቀ መዛሙርቶቹ በራስ መተማመን እንዲኖራቸው ጠየቁ ይነግራቸዋል። አሁን በምናነበው ምሳሌ ላይ ግን በተቃራኒው እብሪተኛና ግትር መሆን የለብንም። እናም በትትና ያመኑትን መከተልና ግትር መሆን ይለያያሉ። እንደሚሰራ አውቃለሁ። በተፈጥሮ እንደሚሰራ አውቃለሁ። ምክንያቱም አንዳንድ ሰዎች ወደ እኔ መጥተው እንድናገር ጠይቀውኝ ያውቃሉ እኔ ደግሞ እምቢ ብያቸው ነበር በሚቀጥለውም አመት ይጠይቃሉ አንዳንድ ሰዎች እስከ መጨረሻው ድረስ መጠየቄን እቀጥላለሁ ይላሉ በመጨረሻም በቃ ወኩት ከሚጨቀጭቁኝ ባደርገው ይሻላል ብዬ አሰው አድርጊውና ተገላገይ ይሰራል አይደል እንዴ ስንቶቻችሁ ናችሁ? ልጆቻችሁ በተደጋጋሚ ሲጨቀጭቋችሁ ሲጨቀጭቋችሁ በመጨረሻ የምትፈቅዱላቸው በተደጋጋሚ መስማት ሰልችቶኛል። እንደዛ ስል በጸሎታችን ስለመትጋት ስናገር ግትር ስለመሆን መሆን እያወራሁ አይደለም። ወይም ስልጣን እንዳላችሁ እንዲሰማችሁ እግዚአብሔር ሆይ፣ ይህንን የማደርገው በቃልህ እንዳደርገው የነገርከኝ ነው በሉት። እነዚህን ምሳሌዎች የምሰጣችሁ በመጽሐፍ ቅዱስ ላይ በተደጋጋሚ እንድትጠይቁ ላሳያችሁ ነው። በተደጋጋሚ እንድትጠይቅ ደፋር እንደሆን ነግረኸኛል። አንተ የነገርከኝን ነው እያደረከለሁት በሉት አሁን። ከአስራ ዘጠኝ ሰባዎቹ ጀምሮ ያለው ትውልድ የናርሲዝም ባህል እንዳለው ይታወቃል። ይሄ ማለት ራስ ወዳድነት ማለት ነው። ናርሲዝም ማለት ኦንላይን ዲክሽነሪ ላይ ነው ያገኘውት፣ ስለ ራሳችን ከመጠን ያለፈ ፍላጎት፣ ከመጠን ያለፈ ራስ ወዳድነት፣ ክህሎት ማምለክ እና የሰዎችን አድናቆት መፈለክ ናቸው። ባህላችን እግዚአብሔርን ከማምለክ ራሳችንን ወደ ማምለክ ተቀይሯል። ዓለም ዛሬ ከራሳችን ደስታ የበለጠ ሌላ ጠቃሚ ነገር የለም ይላል። ምርጥ የሆነውን ነገር ማግኘት ይገባኛል የሚሉ ቃላትን እንሰማለን። ራስን ከመውደድ የበለጠ ፍቅር የለም። ሰብአዊ መብት ተሟጋቾች እግዚአብሔር እኛም በአምሳሉ መፍጠሩን ይክዱና ከሰው በላይ የሆነ ፍጥር እንደሌለ ይናገራሉ። አዲሱ ዘመን የሚያስተምረው እግዚአብሔር የሚባል ጌታ እንደሌለና ብቸኛው እግዚአብሔር እኛ ውስጥ እንዳለ ነው። ክርስቶስ በውስጣችን እንደሚኖር እናውቃለን፣ ግን የምንፈልገው እኛ እግዚአብሔር አይደለንም። አሜን። እነዚህን የመጽሐፍ ቅዱስ ጥቅሶችን ማንበብ አለብኝ። ሁለተኛ ጢሞቴዎስ ሦስት ከአንድ እስከ አምስት በመጽሐፍ ቅዱስ ላይ ካሉት ሁሉ አስጨናቂ የሆኑ ቃላቶች ናቸው። ይህንን ግን ተረዱ። በመጨረሻው ዘመን ትልቅ ጭንቀትና ችግሮች ይመጣሉ፣ ለመቋቋም ከባድ የሆኑ ቀናት። የሆነ ነገር ልንገራችሁ። ዛሬ በዚህ ፕላኔት ላይ በህይወት ላለን ሰው በጣም ነው የማዝነው። ምክንያቱም እውነቱን ለመናገር በዚህ ዘመን ልጅሽም ማሳደግ በጣም የተለየ ነው። የመንፈስ ቅዱስ ድጋፍና በመንፈስ ቅዱስ መሞላት በየቀኑ የማያስፈልጋችሁ ከሆነ የመንፈስ ቅዱስና ማስተዋል ካላስፈለጋችሁ ልጆቻችሁ የሚያደርጓቸውን ነገሮች ማስተዋል መቻል አለባችሁ። የት እንደሚሄዱ፣ ከማን ጋር ጊዜያቸው እንደሚያሳልፉ ዝም ብላችሁ ማድረግ ያለባቸውን ነገር አትንገሯቸው። በፊት ለፊታቸው ምሳሌ ሆኗቸው እንዲኖሩ የምትፈልጉትን ኑሮ አሳዩቸው እየሰማችሁኝ ነው? እንዲኖሩ የምትፈልጉትን ኑሮ አሳዩቸው። በተደጋጋሚ ጠሩ! ዛሬ በጣም ከባድ ጊዜ ነው። ተስፋ መቁረጥ በጣም ቀላል ነው። ማቋረጥ እና አለመቀጠል እግዚአብሔር እኛ እንድናደርገው የሚፈልገው ነገር አይደለም። ሰዎች እንዴት እንደሚጸልዩ ስለማንነታቸው ብዙ መናገር ትችላላችሁ ለመንፈስ ቅዱስ ጥንካሬ መጸለይ አለብን እና ጥበብ። ሁል ጊዜ በመንፈስ ቅዱስ የተሞላ ማንነት እንዲኖረን መጸለይ መለማመድ አለብን። ለራሳችን ብቻ ሳይሆን ለሌሎች ሰዎች መጸለያችን እርግጠኛ መሆን አለብን። ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።